የኢትዮጵያ አየር መንገድ ከተመሰረተ በሰባ ዓመታት ጊዜያቶች ውስጥ ብዙ መሰናክሎችን ተቋቁሞ በዓለም ከታወቁት ግዙፍ ከሚባሉት የአየር መንገዶች ተርታ በመሰለፍ ዝናን የተጎናጸፈ መሆኑ የአደባባይ ምስጢር ነው። ስለዚህም መስፈርቱን ያሟላ ሆኖ በመገኘቱ ስታር አላያንስ ተብሎ በሚጠራው የማኅበሩ አባል ከሆነ ከርሟል። የበረራ መስመሮቹ በየጊዜው እየተስፋፋና እየተለጠጡ እየሄዱ በመሆኑ የአውሮፕላኖቹን ቁጥር በዚያው መጠን እየተበራከቱ መጥተዋል። አውሮፕላኖቹ በዓለም ከታወቁት ከተለያዩ አምራቾች በመግዛት በተለይ ቦይንግ የዌስ አሜሪካ ምርት፣ የካናዳው ቦምባርዲርና አሁን አሁን ደግሞ የኤርባስ በአውሮፓ በተለይ በእንግሊዝና ፈረንሳይ በጋራ እየተሰራ በደቡብ ፈረንሳይ በቱሉዝ የሚገጣጠመውን በቅርቡ በረራውን ጀምሯል። አየር መንገዱ የራሱ የሆኑ የጥገና እና የእድሳት ክፍሎች እና የሰለጠነ የሰው ኃይል እያለው ከሰሞኑ ከጀርመኑ ሉፍታንዛ ጋር በዘርፉ የተፈራረሙት ውል ምንን ይመለከታል የሚለው የበረራ ዘርፉ ኃላፊ አቶ መስፍን ጣሰው ከረጅሙ ባጭሩ ያስረዱት። የኢትዮጵያ አየር መንገድና የሉፍታንዛ አየር መንገድ የቴክኒክ የሚሰራው መምሪያ ማለት ነው፣ ስምምነት ተፈርሟል። የኢትዮጵያ አየር መንገድ በቅርቡ የአስመጣቸውን ኤርበስ ኤስሪ ፊፍቲ የሚባሉ አውሮፕላኖች የመለዋወጫ እቃዎች በእንግሊዝኛ ኤርክራፍት ኮምፖኔንትስ የሚባሉትን ጥገና በተመለከተ ነው ስምምነቱ። የተወሰኑ እነዚህ አውሮፕላን ኮምፖኔንቶች ተበላሽተው ከአውሮፕላን ሲወርዱ ወደ ሉፍታንዛ ቴክኒክ ይላኩና ይጠገናሉ። የሉፍታንዛ ቴክኒክ የተሰሩ የሚሰሩ ምትክ እቃዎች ለኢትዮጵያ አየር መንገድ ይልክልንና አውሮፕላን ላይ እንገጥማለን። የኢትዮጵያ አየር መንገድ የጥገናም ሆነ የማደሻ ዘርፍ የሰለጠነ የሰው ኃይል እንዳለው ይነገራልና ኤርባስ ሲገዛ በቂ ስልጠና አልተሰጠ የሆነ ወይ? የዚህም አውሮፕላን ሆነ የሌሎች አውሮፕላኖች የመለዋወጫ እቃዎች አየር መንገዱ በውስጥ እዚሁ አዲስ አበባ የሚጠግናቸው አሉ፣ ወደ ውጭ ሀገር እየላከ የሚያስጠግናቸው አሉ። አንድን እቃ እዚህ እንጠግነው ወይስ ውጭ እንላከው የሚለው ውሳኔ ለመወሰን መጀመሪያ የዚህ የኮስት ቤኔፊት አናልስስ እንሰራለን። የውስጥ ጥገና አቅም መገንባቱ የተሻለ ጥቅም የሚያመጣለን ሆኖ ስናገኘው እዚሁ ሰዎቻችንን አስተምረን የጥገና ቱሎችን ገዝተን እዚሁ እንጠግናል ግን ወጪ ውስጥ መስራቱ የበለጠ ውድ ሆኖ ሲገኝ ለውጭ ድርጅቶች ለጥገና እንልካለን እና በአሁኑ ሰዓት ኢትዮጵያ አየር መንገድ በውስጡ ለመጠገን አዋጪ ስላልሆኑ ነው ለሉፍታንዛ የሰጠነው ለወደፊቱ በዚህ አይነት አያያዝ የገንዘብ ወጪ ላይ ብቻ በማተኮር ኢትዮጵያውያን ባለሙያዎች ከሙያዊ ብቃት ውጭ አይሆንም ወይ ለሚለው አቶ መስፍን ጣሰው ያስረዱት ወደፊት በየጊዜው እናይና አውሮፕላኖቹ ቁጥራቸው እየበዛ ሲሄድ እነዚህ ኮምፖኔንትስ እድሜያቸው እያረጀ ሲሄድ ተደጋጋሚ ጥገና በሚፈልጉበት ጊዜ የውስጥ አቅም መገንባቱ የተሻለ ሆኖ ስለምናገኘው ያኔ ከሉፍትሃንዛ ስምምነት እያወጣን እዚሁ ለመጠገን የሚያስችለን ውል ስምምነቱ ውስጥ ተካትቷል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ